በድጋሚ አሞታል ማለት ነው ደካማ ህፃን በነበርንበት ጊዜ እንደዚህ አይነት ጉንፋን መሳይ በሽታ ነበር እንዴ ኤ አር አይ ጉንፋን አምጪ ተዋስ ነው የዛሬ ጊዜ ልጆች ደካማ አልሆኑም ይህን በሽታ የሚያመጣ ጀርም እጅግ ጠንካራ ነው ስለዚህ የመከላከያ ዘዴውም ጠንካራ ነው ሙሉ ለሙሉ ከበሽታው ለመንጻትም ዘመናዊ ላይፍ ቦይ አለ አስር የሚሆኑ የዚህም በሽታ አምጪ ጀርሞችን ይከላከላል zamanai life